የዲ ደብልዩ ዜና። በመጀመሪያም ዋና ዋና ዜና በምዕራባዊ ኬንያ በምትገኘው ኪሱሙ የራይላ ኦዲንጋ መታሰቢያ ዝግጅት ላይ በርካታ ሰዎች መቁሰላቸውን የኬንያ ቀይ መስቀል ባለስልጣናት ተናገሩ። የፈረንሳዩ ቢኤንፒ ፓሪባስ ዩናይትድ ስቴትስ ሱዳን ላይ የጣለችውን ማዕቀብ በመተላለፍ በሰጠው የባንክ አገልግሎት የኦማር አልበሽር መንግሥት የዘር ማጥፋት እንዲፈጽም ረድቷል በሚል በአሜሪካ ፍርድ ቤት ጥፋተኛ ተባለ። በእስራኤልና በሐማስ ጦርነት የተገደሉ ፍልስጤማውያን ቁጥር ከ68000 በላይ መድረሱን የጋዛ የጤና ሚኒስቴር ዛሬ ቅዳሜ አስታወቀ። ኢራን ከ10 ዓመታት በፊት በኑክሌር መርሃ ግብሯ ላይ ከልዕለ ኃያላኑ የተፈራረመችው ስምምነት በማብቃቱ በውሉ በተካተቱ ገደቦች እንደማትገዛ አስታወቀች። ዜናው በዝርዝር። በምዕራባዊ ኬንያ በምትገኘው ኪሱሙ የራይላ ኦዲንጋ መታሰቢያ ዝግጅት ላይ በርካታ ሰዎች መቁሰላቸውን የኬንያ ቀይ መስቀል ባለስልጣናት ተናገሩ። በመታሰቢያው ከቆሰሉ ሀዘንተኞች መካከል የከፋ ጉዳት የደረሰባቸው ወደ ሆስፒታል ተወስደዋል። ራይላ ኦዲንጋ አባል የሆኑበት የሉዎ ጎሳ የፖለቲካ ማዕከል በሆነችው ኪሱሙ ዛሬ ቅዳሜ በነበረው መርሃ ግብር በመቶዎች የሚቆጠሩ ሰዎች እንደተጎዱ የኬንያው ስታንዳርድ ጋዜጣ ዘግቧል። ትላንት አርብ በናይሮቢ በነበረ ተመሳሳይ ፕሮግራም ሁለት ሰዎች መገደላቸውን ድንበር ለሽ የሐኪሞች ቡድን ገልጾ ነበር። ባለፈው ሐሙስ በናይሮቢ በሚገኘው ብሔራዊ ስታዲየም በሰማኒያ ዓመታቸው ከዚህ ዓለም በሞት የተለዩትን ታዋቂ ፖለቲከኛ አስከሬን ለመመልከትና ለመሰናበት በተሰበሰቡ ሰዎች ላይ የጸጥታ አስከባሪዎች ተኩሰው ሶስት ሰዎች መግደላቸውን ፖሊስ አስታውቋል። የራይላ ኦዲንጋ አስከሬን ከናይሮቢ ወደ ኪሱሙ የተጓዘው ዛሬ ቅዳሜ ሲሆን ስርዓተ ቀብራቸው ነገ እሁድ ይፈጸማል። የኬንያ መንግስት ወታደሮችና መደበኛ ፖሊሶችን ጨምሮ በኪሱሙ ከፍተኛ የጸጥታ አስከባሪዎችን አሰማርቷል።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 የፈረንሳዩ ቢኤንፒ ፓሪባስ ዩናይትድ ስቴትስ ሱዳን ላይ የጣለችውን ማዕቀብ በመተላለፍ በሰጠው የባንክ አገልግሎት የኦማር አልበሽር መንግስት የዘር ማጥፋት እንዲፈጽም ረድቷል በሚል በአሜሪካ ፍርድ ቤት ጥፋተኛ ተባለ። በኒውዮርክ በሚገኘው የማንሃታን ፍርድ ቤት ጉዳዩን የተመለከተው ችሎት ባንኩ ለሶስት የሱዳን ከሳሾች 25 ሚሊዮን ዶላር እንዲከፍል በይኗል። ከሳሾቹ የቀድሞው የሱዳን ፕሬዝደንት ኦማር አልበሽር ስልጣን ላይ በነበሩባቸው ዓመታት ስለተፈጸሙ የሰብአዊ መብቶች ጥሰቶች በፍርድ ቤት ምስክርነታቸው ሰጡን የሰጡ ናቸው። በአሁኑ ወቅት ኑሯቸውን በአሜሪካ ያደረጉት ከሳቾች ጠበቆች የችሎቱ ውሳኔ በዩናይትድ ስቴትስ የሚገኙ ሌሎች ከ20 ሺህ በላይ የሱዳን ስደተኞች ለደረሰባቸው ጉዳት ከፈረንሳዩ ባንክ በቢሊዮኖች የሚቆጠር ዶላር ካሳ እንዲጠይቁ መንገድ ይጠርጋል ሲሉ ተናግረዋል። የቢኤንፒ ፓሪባስ ቃል አቀባይ ግን የችሎቱ ውሳኔ በይግባኝ ሊሻር ይገባል ማለታቸውን ሬውተር ዘግቧል። ባንኩ የችሎት ውሳኔ የሚመለከተው ሶስቱን ከሳሾች ብቻ እንጂ ከዚያ ውጭ ያሉትን ሊሆን አይገባም የሚል አቋም እንዳለውም ተናግረዋል። ቢኤንፒ ባሪባስ ጥፋተኛ የተባለው የቀረበበት ክስ ውድቅ እንዲደረግ ባለፈው ዓመት ያቀረበው ጥያቄ ተቀባይነት ሳያገኝ ቀርቶ አምስት ሳምንታት ከፈጀ የፍርድ ቤት ክርክር በኋላ ነው። ክሱን ያቀረቡት ከደቡብ ሱዳን ዳርፉር እና በማዕከላዊ ሱዳን ከሚገኘው የኑባ ተራሮች አካባቢ ወደ አሜሪካ ያቀኑ ስደተኞች መሆናቸውን ሬውተርስ ዘግቧል። አሜሪካ በዳርፉር ጦርነት ወቅት የዘር ማጥፋት ተፈጽሟል የሚል ድምዳሜ ላይ የደረሰችው በጎርጎሮሳዊው 2004 ነበር። ይህ ዶይቸ ቬለ ነው። በእስራኤልና በሐማስ ጦርነት የተገደሉ ፍልስጤማውያን ቁጥር ከ68 ሺህ በላይ መድረሱን የጋዛ ጤና ሚኒስቴር ዛሬ ቅዳሜ አስታወቀ። በጦርነቱ የተገደሉ ፍልስጤማውያን ቁጥር የእስራኤልና የሐማስ የተኩሳቁም ከሳምንት በፊት ተግባራዊ መሆን ከጀመረ በኋላ እንደጨመረ መስሪያ ቤቱ ይፋ አድርጓል። አብዛኞቹ አዲስ የተቆጠሩ አስከሬኖች በጋዛ ፍርስራሽ ውስጥ በተደረገ ፍለጋ የተገኙ ናቸው። እስራኤል ከሐማስ ከተረከበቻቸው የታጋቾች አስከሬን መካከል የአንዱ ማንነት ተለይቶ መታወቁ ናቸው አስታውቃለች። የእስራኤል ጠቅላይ ሚኒስትር ጽህፈት ቤት ትላንት አርብ ሐማስ አሳልፎ የሰጠው አስከሬን ከሁለት ዓመታት በፊት በተፈጸመው ጥቃት ከኪቡትስ የታገቱ የ75 ዓመቱ ኢልያሁ ማርጋሊት እንደሆነ በምርመራ ማረጋገጡን ይፋ አድርጓል። የኢልያሁ አስከሬን የተኩስ አቁሙ ከሳምንት ገደማ በፊት ገቢራዊ ከሆነ በኋላ የተመለሰ አስረኛ አስከሬን ሆኗል። ሐማስ የቀሪዎቹን ታጋቾች አስክሬን በማፈላለግ ላይ እንደሚገኝ አሶሺየትድ ፕሬስ ዘግቧል። ሐማስ በአጠቃላይ የ28 ታጋቾች አስክሬኖችን ለ እስራኤል ማስረከብ ይኖርበታል። ፕሬዚደንት ዶናልድ ትራምፕ ሐማስ ቀሪ አስከሬኖች አፈላልጎ እንዲመልስ በስምምነቱ የገባውን ቃል ካላከበረ እስራኤል ጦርነቱን ዳግም እንድትጀምር ፈቃድ ሊሰጡ እንደሚችሉ አስጠንቅቀዋል። በስምምነቱ መሰረት እስራኤል ዛሬ ቅዳሜ የ15 ፍልስጤማውያን አስከሬን ወደ ጋዛ መመለሷን የጋዛ የጤና ሚኒስቴር ገልጿል። ዓለም አቀፉ የቀይ መስቀል ኮሚቴ የፍልስጤማውያኑን አስከሬን በጋዛ ለሚገኘው የናስር ሆስፒታል አስረክቧል። እስካሁን እስራኤል የመለሰቻቸው የፍልስጤማውያን አስከሬን አንድ መቶ ሰላሳ አምስት መድረሱን አሶሼትድ ፕሬስ ዘግቧል። ኢራን ከአስር ዓመታት በፊት በኑክሌር መርሃ ግብሯ ላይ ከልዕለ ሀያላኑ የተፈራረመችው ስምምነት በማብቃቱ በውሉ በተካተቱ ገደቦች እንደማትገዛ አስታወቀች። ይሁንና ተሄራን በዲፕሎማሲ መፍትሄ ለማበጀት ቁርጠኛ እንደሆነች ገልጻለች። ኢራን ስምምነቱን በጎርጎሮሳዊው በ2025 በቪየና የተፈራረመችው ከብሪታንያ፣ ፈረንሳይ፣ ጀርመን፣ ሩሲያና ከዩናይትድ ስቴትስ ጋር ነበር። ስምምነቱ በኢራን የኑክሌር መርሃ ግብር ላይ ገደቦች ሲያስቀምጥ፣ በልዋጩ የተጣሉባት ዓለም አቀፍ ማዕቀቦች ሊነሱ አድርጓል። ይሁንና በዶናልድ ትራምፕ የመጀመሪያ የስልጣን ዘመን አሜሪካ ስምምነቱን ጥላ በመውጣቷ ውሉ ቅርቃር ውስጥ ገብቶ ነበር። ኢራንም ቆየት ብላ በስምምነቱ ከገባችው ቁርጠኝነት አፈግፍጋለች። የውሉ ፈራሚ የሆኑ ሶስት የአውሮፓ ሀገራት ባለፈው ወር የተነሱት የተባበሩት መንግስታት ማዕቀቦች በኢራን ላይ ተመልሰው እንዲጣሉ ማድረጋቸው ግን ስምምነቱን አፍርሶታል። የኢራን ውጭ ጉዳይ ሚኒስቴር ዛሬ ቅዳሜ ባወጣው መግለጫ ከአሁን ጀምሮ በኢራን የኑክሌር መርሃ ግብር ላይ የተጣሉ ገደቦችና ተዛማጅ ውሎችን ጨምሮ በስምምነቱ የተካተቱ ሁሉም ድንጋጌዎች እንደተቋረጡ ይቆጠራል ብሏል። ስምምነቱ በተባበሩት መንግስታት የጸጥታ ጥበቃው ምክር ቤት የውሳኔ ሀሳብ ከተካተተበት ጊዜ ጀምሮ በአስረኛው ዓመት ማለትም ዛሬ እንዲያበቃ ተደርጎ የተሰናዳ ነበር። Per. የዩክሬን ፕሬዚደንት ቮሎዶሚር ዜሌንስኪ ረዥም ርቀት ተወንጫፊ ቶማሆክ ሚሳይሎች ለመረከብ አሁንም የአሜሪካን ይሁንታ የማግኘት ተስፋ እንዳላቸው ተናገሩ። ከሩሲያ ጋር ከሶስት ዓመታት በላይ እየተዋጋች የምትገኘው ዩክሬን በጦርነቱ አሜሪካን ሰራሽ ረዥም ርቀት ተወንጫፊ ሚሳይሎች መጠቀም እንዲፈቀድላት እየወተወተች ትገኛለች። ቮሎዶሚር ዜሌንስኪ ትላንት አርብ በጉዳዩ ላይ በዋይት ሀውስ ቢነጋገሩም ያሰቡት ሳይሳካ ባዶ እጃቸውን ተመልሰዋል። የዩክሬን ባለስልጣናት አሁንም በጥያቄው እንደገፉበት ያረጋገጡ ዜሌንስኪ ዶናልድ ትራምፕ አይሆንም አለማለታቸው ጥሩ ነው፣ ነገር ግን ለዛሬ እሺ ያላሉም ሲሉ ተናግረዋል። ዶናልድ ትራምፕ ከዜሌንስኪ ጋር ከተነጋገሩ በኋላ ዩክሬንና ሩሲያ ጦርነቱን ባለበት እንዲያቆሙ ጥሪ አቅርበዋል። ከሶስት ዓመታት በላይ የዘለቀውን ጦርነት ለማቆም ያለመ የተባለው የዜሌንስኪና የትራምፕ ንግግር ከተደረገ በኋላ ሩሲያ በዩክሬን የኃይል መሰረተ ልማቶች ላይ የምትፈጽመውን ጥቃት ቀጥላለች። በምስራቅ ዩክሬን በምትገኘው የካርካይቭ ግዛት ከአስር በላይ ጥቃቶች መፈጸማቸውን የአካባቢ አካባቢው ባለሥልጣናት አስታውቀዋል። ሩሲያ በበኩሏ በደቡባዊ ሀገሪቱ ክፍል በሚገኝ የኬሚካል ማቀነባበሪያ ላይ በተከሰተ ፍንዳታ ሶስት ሰዎች መገደላቸውን ገልጻለች። ፍንዳታው የተከሰተበት አቫንጋርድ ፋብሪካ በዩክሬን ለሚካሄደው ጦርነት የጦር መሳሪያዎችና ተተኳሾች የሚያመርት እንደነበረ የሩሲያ መገናኛ ብዙሃን ዘግበዋል። ስለ ፍንዳታው መነሾ የተባለ ነገር ባይኖርም ፋብሪካው ዩክሬን ከወር በፊት በድሮኖች እየፈጸመችው ጥቃት ኢላማ እንደነበር የፈረንሳይ ዜና አገልግሎት ዘግቧል። ይህ ዶይቼ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ በምዕራባዊ ኬንያ በምትገኘው ኪሱሙ የራይላ ኦዲንጋ መታሰቢያ ዝግጅት ላይ በርካታ ሰዎች መቁሰላቸውን የኬንያ ቀይ መስቀል ባለስልጣናት ተናገሩ በእስራኤልና በሐማስ ጦርነት የተገደሉ ፍልስጤማውያን ቁጥር ከ68000 በላይ መድረሱን የጋዛ ጤና ሚኒስቴር ዛሬ ቅዳሜ አስታወቀ ኢራን ከ10 ዓመታት በፊት በኑክሌር መርሃ ግብሯ ላይ ከልዕለ ሀያላኑ የተፈራረመችው ስምምነት በማብቃቱ በውሉ በተካተቱ ገደቦች እንደማትገዛ አስታወቀች ዜናው በዚያው አበቃ ጤና ይስጥልኝ